የልብ ፋውንዴሽን ወተት፣ የወተት ምርቶች፣ ስጋና እንቁላል አመጋገብን አስመልክቶ አዲስ ምክር ሐሳብ አውጥቷል። ምክረ ሐሳቡ ይፋ የሆነው በቅርቡ ምግቦች በልብ ጤና ላይ ያላቸውን ተጽዕኖ በተመለከተ የቀረበ የከለሳ ሪፖርትን ተከትሎ ነው። የጤና ፋውንዴሽን የወተት የወተት ምርቶች ሥጋና እንቁላሎችን አስመልክተው ቀደም ሲል የነበረውን የአመጋገብ ምክረ ሐሳብ በአዲስ ጥናት የከለሰ ሲሆን፣ የሳክስ ኢንስቲትዩት በበኩሉ ጥሬ ሥጋ የዶሮና የልብ ጤናን በተመለከተ ሳይንሳዊ መረጃዎችን ያዘለ ጥናት አካሂዷል። የልብ ፋውንዴሽን የልብ ጤናና ምርምር ዋና ሥራ አስኪያጅ ቢል ሳቨርስኪ ለሁለት ሦስተኛ የልብ ህመም መንስኤው ያልተመጣጠነ ምግብ መሆኑን ጠቁመዋል። አያይዘውም በአዲሱ ጥናታዊ ምክረ ሐሳብ መሠረት ጣዕም መቀየሪያ ያልተቀላቀለበት ሙሉ ወተት፣ እርጎና አይብ የኮለስትሮል የስኳር ወይም የልብ ህመም ችግር የሌለባቸው ጤናማ አውስትራሊያውያን ራሳቸው ላይ ገደብ ሳይጥሉ መመገብ እንደሚችሉ ሲገልጡ መረጃው የሚያሳየው ሙሉ ክሪም ወተት ለጤናማ አውስትራሊያውያን አደጋን እንደማይደቅን ሲሆን ያም የልብ ህመም ወይም ቦርጭን ይመለከታል ብለዋል። ይሁንና የወተት ምርቶች የሆኑ ክሪም፣ አይስ ክሪም እና ቅቤ ላይ ገደቡ እንዳለ መሆኑን አሳስበዋል አቶ ስታቨርስኪ። የልብ ፋውንዴሽን ጥሬ የከብት የበግና አሳማ ሥጋዎችን በሳምንት ከ350 ግራም ባነሰ ገደብ መመገብ እንደሚያስፈልግ ገልጠዋል። የእንቁላል አመጋገብን አስመልክቶ ጤናማ የሆኑ አውስትራሊያውያን በቁጥር ሳይገደቡ ሊመገቡ እንደሚችሉ ሲናገሩ፣ ያም ማለት በእያንዳንዷ ቀን እንቁላሎችን መመገብ ይችላሉ ማለት አይደለም፣ በጥቅሉ ከጤናማ አመጋገብ አንጻር እንጂ መረጃው የሚያሳየው ጤናማ ለሆነ ግለሰብ እንቁላሎችን መመገብ ጎጂነት የለውም። በጣም ጠቃሚው ጉዳይ ከእንቁላሉ ጋር የምንመገባቸውን ሥጋ ነክ ምግቦች በአትክልት ተክተን መመገቡ ነው ብለዋል። ይሁንና የስኳር ወይም የልብ ሕመም ያለባቸው ሰዎች ግና በሳምንት ውስጥ ከሰባት እንቁላሎች ያለፈ እንዳይመገቡ የልብ ፋውንዴሽን ምክረ ሐሳብ ለግሰዋል። የአውስትሬልያ የአመጋገብ ባለሙያዎች ማህበር ፕሬዚደንት ፊሊፕ ጃፍስ አዲሱን የልብ ፋውንዴሽን ምክረ ሐሳብ በመልካምነቱ ተቀብለው የፌዴራል መንግስቱን ከ1992 ጀምሮ ያልተለወጠ ፖሊሲ በመመልከት አንድ አዲስ አገር አቀፍ የአመጋገብ ፖሊሲ እንዲቀርጽ አሳስበዋል። አቶ ስታቨስኪ በበኩላቸው የተመጣጠነ ምግብ መመገብ ከአካላዊ ጠቀሜታውን ባሻገር የፋይናንስ ፋይዳም እንዳለው አንስተው አንድ የልብ ህመም የገጠመው ሰው በአማካይ እስከ 270 ዶላርስ ለሕክምና ወጪ እንደሚያደርግ ጠቁመዋል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Rate this podcast on iTunes. It helps other people to find us.